ስፖርት ጤና ስጥልኝ፣ እንደምሰንብታችኋል። ከሳምንት የስፖርት ዘገባ ጋር ሀና ደምሴ ነኝ። አብራችሁን ቆዩ። በእንግሊዝ ፕሪምየር ሊግ የነፈሰበት ማንቸስተር ዩናይትድ ክብርና ዝናውን ለጎረቤቱ ማንቸስተር ሲቲ ለማስረከብ ተገዷል። ትላንት ባደረገው ጨዋታ የጎልጎተራ ሆኖ የሰነበተውን ሀደርስ ፊልድን እንኳ ማሸነፍ ቸግሮት የወትሮ ገናናነት ሸሽቶት እንኳን ሀያላን አራት ውስጥ ሊገባ ቀርቶ አምስተኛ ሆኖ ለመጨረስ ያለው እድል ጠባብ ነው። ማሸነፍ ታሪክ የሆነበት ማንቸስተር ዩናይትድ ከአራት ሳምንት በፊት ከፕሪምየር ሊጉ መውረዱን ካረጋገጠው ሀደርስፊልድ ጋር ባደረገው ጨዋታ አንድ ለአንድ ተለያይቷል። ይህ ውጤት የኦሊጋነር ሻልካያ ቡድን እነ ቸልሲ ላይ መድረሱ ቀርቶ ምናልባት አርሰናልን በልጦ አምስተኛ ሆነው ለመጨረስ በያዝነው ሳምንት አሁንም ከፕሪምየር ሊጉ መውረዱን ካረጋገጠው ቡድን ከካርዲፍ ሲቲ ጋር የሚያደርገውን ጨዋታ ካሸነፈ አርሰናል ደግሞ ነጥብ ከጣለን የሚሆነው የዘንድሮ የፕሪሚየር ሊግ ክብር የሻምፒዮንስ ሊግስና የማይደረስበት የሆነባቸው አርሰናሎች ትላንት በኤምሬት ስታዲየም ብራይተን አስተናግደው እንደዚሁ አንድ ለአንድ ተለያይተው ነጥብ ተጋር ተወጥተዋል። ኦብሚያንግ በዘጠነኛው ደቂቃ በፍጹም ቅጣት ምት ባስቆጠረው ጎል እረፍት የወጡት አርሰናሎች ሲሆን ተጨማሪ ጎል አክለው ካሊያም በዚሁ ውጤት ጨዋታው ተጠናቀቀ ተብሎ ሲጠበቅ፣ ብራይተኖች በ61ኛው ደቂቃ ያገኙትን ፍጹም ቅጣት ምት ከመረብ በማሳረፍ ነጥብ ተጋር ተወጥተዋል። አሰልጣኝ ኡኔምሬ ጨዋታው ከባድ እንደሚሆን እናውቅ ነበር። አንድ ለባዶ የመጀመሪያውን ግማሽ እየመራን ለሁለተኛው አጋማሽ ደርሰናል። ጨዋታው ሙሉ በሙሉ ተቆጣጥረነው ነበር። ተጨማሪ ጎል ለማግባት ሞክረናል። የመከላከል ጥንካሬያቸውንም ነው ዛሬ ያሳዩን። ለማሸነፍ እድል አልሰጡንም። አሁን ትኩረታችን ኢሮፓ ሊግ ነው ሲሉ ተናግረዋል ለጋዜጠኞች። አሰልጣኝ ኡኔምሪ የኢሮፓ ሊግ ኤክስፐርት ናቸው። ከስፔኑ ሲቪላ ጋር በመሆን ሶስት ጊዜ በተከታታይ በማሸነፍ ዋንጫ ወስደዋል። የዘንድሮ ፕሪምየር ሊግ የመጨረሻ ጨዋታቸውን ከበርኑሌ ጋር ይጫወታሉ። ከዛ በፊት ግን የፊታችን ሐሙስ ከቫሌንሲያ ጋራ ለኢሮፓ ሊግ የግማሽ ፍጻሜ ጨዋታቸውን ያደርጋሉ። በአሰልጣኝነት ዘመናቸው የስፔን ላሊጋንና የጀርመን ቡንደስሊጋን ደጋግመው በማሸነፍ የሚታወቁት አሰልጣኝ ፔፔ ጋርዲዮላ አስቸጋሪ እንደሆነ የሚነገርለትን የእንግሊዝ ፕሪምየር ሊግ ዋንጫን በድጋሚ ለማንሳት የቀራቸው ሁለት ጨዋታ ብቻ ነው። ሁለቱንም ማሸነፍ ደግሞ የድሉ ዋስትናቸው ይሆናል። ዛሬ ከሰዓት በኋላ ማንቸስተር ሲቲ በሜዳው ኢቲሃድ ስታዲየም ሌስተር ሲቲን ያስተናግዳል። አሁን በፕሪምየር ሊጉ በ51 ነጥብ ዘጠነኛ ደረጃ ላይ ያሉት ሌስተሮች ህልማቸው በዚህ ውድድር ለአውሮፓ ሊግ ተሳታፊ ሆኖ ማጠናቀቅ ነው። የቀድሞ የሊቨርፑል ባለሟል በርናንድ ሮጀርስ ደጋግመው እንደተናገሩት ቡድናቸው ሌስተር በየትኛውም መንገድ ለአውሮፓ ሊግ ለማድረስ እንደሚሰሩ ተናግረዋል። የዛሬው ጨዋታ ካሸነፉ ደረጃቸውን ያሻሽላሉ ማለት ነው። በሌላ በኩል ማንቸስተር ሲቲ ካሸነፈ መሪነቱን ከተቀናቃኙ ሊቨርፑል በዘጠና አምስት ነጥብ ይረከባል። እናም በመጪው ሳምንት የፕሪሚየር ሊጉን የመጨረሻ ጨዋታ ማንቸስተር ሲቲ ከብራይተን ጋር ከሜዳ ውጪ ያደርጋል ማለት ነው። ባለፈው ሳምንት ሮብ ወደ ስፔን ተጉዘው ለሻምፒዮንስ ሊግ የመጀመሪያ ጨዋታቸውን ከባርሴሎና ጋር ያደረጉት ሊቨርፑሎች የአሳዛኝም አስደንጋጭም ተሸናፊ ሆነው 3 ለ0 ተረተው ወደ እንግሊዝ ከተመለሱ በኋላ ከ48 ሰዓት በኋላ ደግሞ የፕሪምየር ሊጉን 37ኛ ጨዋታቸውን ለማድረግ ወደ ኒውካስል አቅንተዋል። በሴንት ጄምስ ፓርክ ስታዲየም ከኒውካስል ጋር ያደረጉትን ጨዋታ የእርገን ክሎፕ 3 ለ2 ቢያጠናቀቁም ፍልሚያው ቀላል አልነበረም። ሊቨርፑል በጨዋታው ሶስት ነጥብ ይዞ የፕሪምየር ሊጉን በዘጠና አራት ነጥብ በሁለት ነጥብ ልዩነት ለጊዜው እንዲመራ ቢያስችለውም በቅዳሜው ጨዋታ ጉዳት የደረሰበት መሐመድ ሳላህና እንደዚሁም ሮበርቶ ፈርሚኒዮ ምናልባት ነገ ምሽት ለሻምፒዮንስ ሊግ ከባርሴሎና ጋር ለሚያደርጉት የመልስ ጨዋታ ላይሰለፉ ይችላሉ የሚል ስጋት እየተነገረ ቢሆንም አሰልጣኝ እርገን ክሎፕ አስተባብሏል። በማህበራዊ ሚዲያ የሚናፈሰውን ወሬ ሶስት ከመቶ እንኳን አትመኑ ያሉት አሰልጣኝ እርገን ክሎፕ ቡድናቸው ከኒውካስል ጋር ባደረገው ጨዋታ ብቃቱን ማሳየቱን ለጋዜጠኞች ተናግረዋል። ምን አይነት ልጆች በቡድኔ ውስጥ እንዳሉ እኔ አውቃለሁ፣ እኛ እናውቃለን። ከዛሬው ጨዋታ በኋላ ይህንን ማወቅ ካልቻለ ምንም ማድረግ አልችልም። ምክንያቱም ባለን ተደራራቢ የውድድር መርሃ ግብር፣ በተጫወትናቸው ጨዋታዎች ብዛት፣ በተለይ በመጨረሻዎቹ ወቅት ባሳየነው ብቃት እንደማስበው ማሸነፍ ይገባናል ብለዋል። በውሳኝ ሰዓት ተደራራቢ ጨዋታ የገጠማቸው አሰልጣኝ የርገን ክሎብ ቡድናቸው ሊቨርፑልና ደጋፊው የናፈቀውን የፕሪሚየር ሊግ ዋንጫ ለመውሰድ ማሸነፍ ብቻ ሳይሆን ግብራቸው የተቀናቃኛቸው ማንቸስተር ሲቲ የሚቀጥለውን ሁለት ጨዋታ ነጥብ እንዲጥልና እንዲሸነፍ መጸለይ ጭምር ነው። ዛሬ ምሽት ሲቲ ከሌስተር ጋር የሚያደርገውን ጨዋታ ነጥብ ቢጥል ወይም ቢሸነፍ ሊቨርፑል መሪነቱን እንደያዘ ይቁል ቆይና የፕሪሚየር ሊጉን ዋንጫ ለማንሳት ከመቼውም ጊዜ በላይ ይቅርብ ይሆናል። አሰልጣኝ የርገን ክሎፕ የዘንድሮ የፕሪሚየር ሊግ የመጨረሻ ጨዋታቸውን በ57 ነጥብ ሰባተኛ ደረጃ ላይ ከሚገኘው ወልቭስ ጋር የፊታችን እሁድ ያደርጋሉ። ከዛ በፊት ግን ነገ ለሻምፒዮንስ ሊግ ከባርሴሎና ጋር በሜዳቸው ወሳኝ የመልስ ጨዋታ ይጠብቃቸዋል። ሊቨርፑል ከ3 ለ0 ሽንፈቱ ያገግም እንደሆነ አብረን እናየዋለን። በተቀሩት የእንግሊዝ ፕሪምየር ሊግ ሰላሳ ሰባተኛ ዙር ጨዋታዎች ትላንት ቸልሲ ዋትፈርድን 3 ለ0 ሲረታ፣ ቅዳሜ እለት ደግሞ ቦርማውስ ቶትንሃምን 1 ለ0፣ ዌስትሃም ዩናይትድ ሳውትሃምፕተንን 3 ለ0፣ ወልቨርሃምፕተን ፉልሃምን 1 ለ0፣ ካርዲፍ ሲቲ በክሪስታል ፓላስ 3 ለ2 ተረትተዋል። በዚህም መሰረት የ37ኛ ዙር ጨዋታውን ዛሬ የሚያጠቃልለው የእንግሊዝ ፕሪምየር ሊግ ሊቨርፑል በ94 ነጥብ ሲመራው ዛሬ ተስተካካይ ጨዋታውን የሚያደርገው ማንቸስተር ሲቲ ደግሞ በ92 ነጥብ ሁለተኛ ሆኖ ይከተላል። ቼልሲ በ71 ነጥብ ሶስተኛ ነው። ቶትንሃም በ70 ነጥብ አራተኛ ደረጃ ላይ ይገኛል። ካርዲፍ ሲቲ፣ ፉልሃም ና ሃደርስፊልድ በ31 በ26 ና በ15 ነጥብ የፕሪምየር ሊጉ ወራጅ ቡድኖች መሆናቸውን አረጋግጠዋል። ከእንግሊዝ ፕሪምየር ሊግ ወደ ጀርመን ቡንዲስሊጋ ስናቀና ደግሞ የ32ኛውን ዙር ጨዋታ በያዘው የጀርመን ቡንዲስሊጋ ቅዳሜ ዕለት ባየር ሙኒሽ ሀኖቨር 96ን 3 ለ1 ረቷል። ይህ ድል ባየር ሙኒሽ በንጹህ አራት ነጥብ ልዩነት ቡንዲስሊጋውን እንዲመራ አስችሎታል። ቦሪሲያ ዶርትመንድ ከቬደር ብሬመን ጋር ሁለት ለሁለት በሆነ ውጤት ተለያይቶ ነጥብ ተጋርቶ መውጣቱ ከመሪው ባየር ሙኒሽ ጋር የነበረውን የነጥብ ልዩነት አስፍቶበታል። ሀርታ በርሊን ስቱትጋርትን 3 ለ1 ሲረታ ቮልፍስበርግ ኑረንበርግን ሁለት ለ0 አሸንፏል። ትላንት ሻልካ ና አጉስበርግ ባዶ ለባዶ ሲለያዩ ባየር ሊቨርኩሰን ፍራንክፈርትን 6 ለ 1 በሆነ ሰፊ ውጤት አሸንፏል። የጀርመን ቡንድስ ሊጋን ባየር ሙኒሽ በ74 ነጥብ ሲመራው ቦሩሲያ ዶርትመንድ በ70 ነጥብ ሁለተኛ ሆኖ ይከተላል። ሊፕዚንግ በ65 ነጥብ ሶስተኛ፣ ፍራንክፈርት በ54 ነጥብ አራተኛ ደረጃ ላይ ይገኛል። ኑረንበርግ ና ሃኖቨር በ17ኛ ና በ18ኛ ደረጃ ላይ ይገኛሉ። የስፔን ፕሪሚየራ ሊጋ ካለፈው ሳምንት መጨረሻ አርብ እስከ ትላንት እሁድ 10 ጨዋታዎች የተስተናገሩበት የስፔን ፕሪሚየራ ሊጋ 36ተኛ ዙር ጨዋታ ጨዋታ ተካሂዷል። ትላንት ከተደረጉት ጨዋታዎች መካከል ኢፕራ ሪያል ቤቲስን፣ ሪያል ሶሴዳድ፣ አትሌቲኮ ቤልባውን በተመሳሳይ አንድ ለዜሮ አሸንፈዋል። ሪያል ማድሪድ ቪላሪያልን ሶስት ለሁለት ተረቷል። ቅዳሜ ቫላንቲ ሪያል ቮልካኖን አራት ለአንድ ኢስፓኞል አትሌቲኮ ማድሪድን ሶስት ለዜሮ ሲረታ ሮብለት በሻምፒዮንስ ሊግ የመጀመሪያው ጨዋታ ምስጋና ለመሲ ሆንና ሊቨርፑልን ሶስት ለዜሮ የቀለደበት ባርሴሎና ቅዳሜ ዕለት በተራው በሴልታ ቪጎ ሁለት ለዜሮ ተረቷል። የስፔን ፕሪሚየራ ሊጋን ባርሴሎና በ83 ነጥብ ሲመራው አትሌቲኮ ማድሪድ ማድሪድ በ74 ነጥብ ሁለተኛ ሆኖ ይከተላል። ሪያል ማድሪድ በ68 ነጥብ ሶስተኛ ሲሆን፣ ጌቲቭ በ58 ነጥብ አራተኛ ደረጃ ላይ ይገኛሉ። የሜዳ ቴኒስ በአሸዋ ላይ ሲካሄድ የቆየው አስረኛው የቼክ ሪፐብሊክ ፕሮዣ የሜዳ ቴኒስ የሴቶች ውድድር ትላንት ፍጻሜ ጨዋታውን አድርጓል። ጀልቲ ሂውማን ካሮሊናን 7 ለ6 3 ለ6 6 3 ለ6 6 ለ4 በአጠቃላይ ሁለት ለ1 በማሸነፍ የዋንጫው ባለቤት ሆናለች። በተመሳሳይ የማድሪድ ኦፕን የሜዳ ቴንስ ዛሬ ሲጀመር፣ የጣሊያን ሮም የሜዳ ቴንስ ውድድር ደግሞ የፊታችን ሁድ ይጀመራል። የእንግሊዝ ፕሪምየር ሊግን የስፔን ፕሪምየራ ሊጋንና የጀርመን ቡንደስ ሊጋን ያካተተው የዛሬው ሳምንታዊ የስፖርት ዘገባ በዚሁ አበቃ። ከዝግጅቱ ጋር አብሬያቸው የቆየሁት ሀና ደምሴ ከለንደን ነበርኩ። መልካም ሳምንት።